አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቃ ያቀርባል። ሉሲ ወይም ድንቅነሽ ከተገኘች አርባ ዓመት ሞላት፣ ደንማርክ ለኤርትራውያን በጅምላ ጥገኝነት እንደማትሰጥ አስታወቀች፣ ሴራሊዮን ውስጥ የኢቦላ መከላከያ ልብስ እጥረት ተፈጠረ የሚሉትን ርዕሶች ነው ዛሬ የምንመለከተው። ሂስትሪ ቻነል የተባለ ስለ ታሪክ የሚገልጽ የአሜሪካ ቴሌቪዥን ስርጭት ድረገጽ ዝነኛዋ ሉሲ ወይም ድንቅነሽ ስለተገኘችበት አርባኛ ዓመት ጽሑፍ አቅርቧል። የሰው ልጅ አመጣጥ ታሪክ ተመራማሪ ዶናልድ ጆንሰን እና የድኅረ ምረቃ ተማሪ ቶም ግሬይ ከአርባ ዓመታት በፊት በኢትዮጵያ የአፋር ክልል የቅድመ ሰው ቅሪተ አካላት ፍለጋ ሲዘዋወሩ ባለፈው ማክሰኞ በዋለው እንደ አውሮፓ አቆጣጠር ህዳር 24 ቀን 1974 ዓ ም አንድ ነገር አደናቀፋቸው። ያ ያደናቀፋቸው ነገርም ከዚያ በፊት ታይቶ የማይታወቅ የዝንጀሮ አምሳያ ያለው ቅሪት አካል ክፍል ነበር። ያ ቅሪት አካል ታዲያ ውሎ አድሮ የ3.2 ሚሊዮን ዓመት ዕድሜ ያላት ኦስትራሎፒቴኩስ አፈር ነሰስ የተባለች ከቅድመ ሰው የዘር ግንድ አንዷ እንደሆነች ለማወቅ ተቻለ፣ ይላል ሂስትሪ ድረገጽ ላይ የወጣው ጽሑፍ። ሉሲ የተገኘችበት ሀዳር ክፍል የጥንት ቅድመ ሰው ቅሪት አካል በብዛት የሚገኝበት አካባቢ ነው። ጆንሰንና ዓለም አቀፉ ቡድናቸው በፊትም በዛው አካባቢ የእግርና የበርካታ መንጋጋዎች ቅሪት አካላት አግኝተው ነበር። ፈረንሳዊው የመሬት ምርምር ጠቢብ ሞሪስ ጣይብ፣ ጆንሰንና ሌሎቹ ባልደረቦቻቸው የተወሰነ የሉሲ ቅሪት አካልን ባገኙበት ቦታ ፍለጋቸውን ሲቀጥሉ የእግር ክፍሎችን፣ እጅ፣ ታችኛው መንጋጋ ጥርስና የጭንቅላት ክፍል አገኙ። በአጠቃላይ አርባ ከመቶ የሚሆነው የሉሲ ቅሪተ አካል ክፍል ተገኘ። የዛን ያክል የተሟላ የቅድመ ሰው ቅሪተ አካል ተገኝቶ አያውቅም ማለታቸውን ሂስትሪ የተባለው ድረገጽ አስገንዝበዋል። እነዛ የተገኙት ቡናማ ቀለም ያላቸው የአጥንት ስብርባሪዎች ሲገጣጠሙ ታዲያ ሉሲ ምን ትመስል እንደነበር ሊያመላክት የሚችል ድንቅ ስዕል አሳዩ። ቁመቷ ከአራት ጫማ ያነሰ ክብደቷ ደግሞ ስልሳ ፓውንድ ሊሆን የሚችል ሲሆን ትንሽ እንደነበረች ለመገመት ተችሏል። እንስት መሆኗ ለማወቅ የተቻለውም በማኅፀኗ አጥንት ስፋት ነው። ሉሲ ወይም ድንቅነሽ የሞተችው በ20 ዓመት ዕድሜዋ አካባቢ ሊሆን እንደሚችል በጥርሷ ለመገመት ተችሏል። ከቅርብ ዓመታት ወዲህ ግን ምናልባት በ12 እና በ13 ዓመት ዕድሜዋ አካባቢ ሳትሞት እንዳልቀረች ተገምቷል።